ኒጀር በዲሞክራሲያዊ ሽግግር እቅድ ላይ የሚነጋገር ጉባኤ ልታካሄድ ነው። ኒጀር ለረጅም ጊዜ ሲጠበቅ የቆየውንና የዲሞክራሲያዊ ሽግግር እቅድ ላይ የሚያተኩረውን ጉባኤ በመጪው ሳምንት ታካሄዳለች። በአውሮፓውያኑ 2023 ሐምሌ የወር ፕሬዚደንት መሐመድ ባዙምን በመፈንቅለ መንግስት የገለበጧቸው ጄኔራል አብዱራማን ቺያኒ ውይይቱ አሳታፊና ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮችን የሚለይ እንደሚሆን ተናግረዋል። ሽግግሩ የሚከናወንበትን የጊዜ ሰሌዳም ያዘጋጃል ብለዋል። ከአቡጃ ቲሞቲ አብዚዮ ያስተላለፈውን ዘገባ ቆንጅታ እይት ታቀርበዋለች። አገር አቀፉ የሽግግር ጉባኤ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 15 እስከ 19 ማለትም ከመጪው ቅዳሜ እስከ ማክሰኞ እንደሚካሄድ የኒጀር የጦር ሰራዊት ባለፈው ሳምንት ቅዳሜ በመንግስቱ ቴሌቪዥን በሰጠው መግለጫ አስታውቋል። ባለስልጣናቱ እንዳስታወቁት ጉባኤው የሽግግር ቻርተር ያረቃል ተብሎ ይጠበቃል። ወታደራዊ ሁንታውን የሚመሩት ጀኔራል አብዱራማኔ ቺያኒ እንደ አውሮፓውያን አቆጣጠር በ2023 ሐምሌ ወር ውስጥ የወቅቱን ፕሬዚደንት ሞሐመድ ባዙምን በመፈንቅለ መንግስት ከገለበጧቸው በኋላ መጀመሪያ ላይ በሶስት አመታት ውስጥ ወደ ዲሞክራሲያዊ አስተዳደር ሽግግር እናደርጋለን ብለው ቃል ገብተው ነበር። ሆኖም ከዚያ ወዲህ ለወራት በጉዳዩ ዙሪያ ድምጻቸውን ማጥፋታቸው የሀገሪቱን ሕዝብም ዓለም አቀፍ ታዛቢዎችንም ይበልጡን ጥርጣሬ እንዲገባቸው አድርጓል። የጋ አፍሪካ በሚባል ተቋም የአፍሪካ ፕሮግራም አስተባባሪ የሆኑት ኢብራሂም ፋሩክ መጪው ጉባኤ ወደ ትክክለኛ አቅጣጫ የሚያመራ እንደሆነ ይናገራሉ። This signals the beginning. ይሄ የኒጀር ሪፐብሊክ በዲሞክራሲያዊ መንገድ ወደ ተመረጠ አስተዳደር የምታምራበት የሽግግር ሂደት ሊጀመር መሆኑን ይጠቁማል። በዚህ የምዕራብ አፍሪካ አካባቢ ዲሞክራሲና መረጋጋት ሲኖር አንድምታው ወደ ሌሎችም አካባቢዎች የሚጋባ በመሆኑ ትልቅ ትርጉም የሚኖረው ይመስለኛል። በአንድ ወቅት በአንዳንዶቹ ሀገሮች የተደረገ መፈንቅለ መንግስትና የመፈንቅለ መንግስት ሙከራ በሌሎች ሀገሮችም ምን እንዳስከተለ አይተናል። ታዲያ በዲሞክራሲ ሽግግር ብቻ ሳይወሰኑ ከዲሞክራሲ ጋር የሚመጣውን ልማት እውን ለማድረግ ቃል መግባት ያስፈልጋል። የሁንታው መሪዎች ከጉባኤው በፊት በስምንቱም የሀገሪቱ ክፍለ ግዛቶች ተዘዋውረው ምክክሮችን አካሂደዋል። መጪውን ጉባኤ የሚመራ ብሔራዊ ኮሚሽንም አቋቁመዋል። ጉባኤው ከተጠናቀቀ በኋላ ኮሚሽኑ ለጀኔራል ቺያኒ በሶስት ሳምንት ጊዜ ውስጥ የመጨረሻውን ሪፖርቱን እንዲያቀርብ የሚጠበቅበት መሆኑም ተመልክቷል። በጀኔራሉ መሪነት የተካሄደው መፈንቅለ መንግስት በስፋት እንደተወገዘ የሚዘነጋ አይደለም። እንዲያውም ኤኮዋስ፣ የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ማህበሩ ወታደራዊ ጣልቃ ገብ እርምጃ እንወስዳለን ብሎ አስፈራርቶ ነበር። የኒጀር ሁኔታ ሰፋ ብሎ በሳህል አካባቢ ባሉ ሀገሮች ያለውን ሁኔታ የሚያንጸባርቅ ነው። ወታደራዊ የመንግስት ግልበጣዎች በተደጋጋሚ ይካሄዳሉ፣ የጂሃዲስቶች ስጋትም እየተባባሰ ነው። ህዝቡም በሲቪል መንግስታት ላይ ያለው ብሶት እየጨመረ ነው። ኢብራሂም ፋሩክ የአሁኑ የኒጀር እርምጃ አዎንታዊ ተምሳሌትነት ይኖረዋል ይላሉ። ማሊ፣ ሪፐብሊክ ኦፍ ኒጀር፣ ቡርኪና ፋሶ who have witnessed unconstitutional changes of government and ማሊ ኒጀር እና ቡርኪና ፋሶ ውስጥ ህገ መንግስታዊ ያልሆነ የመንግስት ለውጥ ተካሂዷል። ሶስቱም ሀገሮች ከአሁን ቀደም የተስማሙበትን የሽግግር እቅድ አላከበሩም። ስለዚህ የኒጀር ሪፐብሊክ ውስጥ የሚወሰደው እርምጃ ወደ ዴሞክራሲያዊ አስተዳደር መመለስ ምን ያህል አስፈላጊ እንደሆነ ያሳየዋቸዋል ብዬ ተስፋ አድርጋለሁ። በወታደራዊ አገዛዝ ስር ያሉት ማሊና ቡርኪና ፋሶ ሀገሮቻቸውን ወደ ዲሞክራሲ ለማሸጋገር ቃል ገብተው የነበረ ቢሆንም የሽግግር የጊዜ ሰሌዳቸውን አረዝመዋል። የማሊ የጦር ኃይል እንደ አውሮፓውያን አቆጣጠር በ2021 ፕሬዚደንት ኢብራሂም ቡባካር ኬታ ላይ ከተካሄደው መፈንቅለ መንግስት ከወራት በኋላ ሁለተኛ መፈንቅለ መንግስት መደገሙን ለሽግግሩ ጊዜ መራዘም ምክንያት አድርጎ አቅርቧል። ቡርኪና ደግሞ የጸጥታ ሁኔታውን ጠቅሳ ምርጫውን አዘግይታለች። የፖለቲካ ተንታኙ አህመድ ቡሃሪ የሽግግር መርሃ ግብር ማውጣቱ ጥሩ ነው፣ ነገር ግን ይላሉ። It's very important for us as Africans to know that we cannot copy and paste an entire system and expect it to work. እኛ አፍሪካውያን በደንብ ማወቅ የሚገባን ነገር አለ በሌሎች የተለያዩ ባህሎችና እሴቶችና ወጎች መሰረት የተቀረጹ ስርዓቶችን እንዳሉ ወስዶ እንዲሰሩ መጠበቅ አይቻልም። በአህጉራችን መረጋጋት፣ የኢኮኖሚ እድገትና ጸጥታ እንዲሰፍን ለማድረግ የምንቸገረው በዚህ ምክንያት ይመስለኛል። በዓለም ዙሪያም ዲሞክራሲ የሚሰራው የአገሩን ሕዝብ ማንነት ባገናዘበ መልኩ ሲቀረጽ ነው። እኛም የእኛን ዲሞክራሲ ያሉትን ተጨባጭ እውነታዎችና ተግዳሮቶች ባገናዘበ መንገድ መቅረጽ አለብን። ተቺዎች በሳህል አካባቢ ሀገሮች የወታደራዊ አገዛዞቹ ጊዜ መራዘም አይቀሬ ነው የሚል ስጋት ያሰማል።